Hagarinya report. አሜሪካ ለኢትዮጵያውያን ትሰጥ የነበረውን ጊዜያዊ የሕግ ከለላ ቲፒኤስ አነሳች። ከአምስት ሺህ በላይ ዜጎችም ተጎጂ ይሆናሉ ተብሏል። የአሜሪካ መንግስት ከሰሞኑ ለኢትዮጵያውያን ዜጎች ሲሰጥ የነበረውን ጊዜያዊ የሕግ ከለላ ወይም ቴምፖራሪ ፕሮቴክትድ ስታትስ ቲፒኤስ ማቋረጡን ተከትሎ ከአምስት ሺህ በላይ የሚሆኑ ኢትዮጵያውያን በአዲሱ ውሳኔ በቀጥታ ተጎጂ ይሆናሉ ተብሏል። በአዲስ አበባና በኢትዮጵያ ባሉ ከተሞችም ይህ መነጋገሪያ ሆኗል። የአሜሪካ የሀገር ውስጥ ደህንነት ቢሮ ዲ ኤችኤስ ባወጣው መረጃ መሰረት በዚህ ጊዜያዊ ከለላ ስር 5001 ኢትዮጵያውያን የህግ ከለላ ተሰጥቷቸው ተጠቃሚ የነበሩ ሲሆን በተጨማሪም 263 የሚሆኑ ዜጎች ከለላውን ለማግኘት አመልክተው በመጠባበቅ ላይ እንደነበሩ ተገልጿል። እነዚህ ዜጎች አሁን አሜሪካ ውስጥ በህጋዊ መንገድ የመቆየት መብታቸው እንዲያበቃ ውሳኔው ተላልፏል ተብሏል። የአሜሪካ መንግስት በኢትዮጵያ የነበረውን የውስጥ ግጭት ተከትሎ ለኢትዮጵያ ዜጎች ጊዜያዊ የህግ ከለላ መስጠት የጀመረው በፈረንጆቹ ታህሳስ 12 ቀን 2022 ዓ.ም ነበር። ይህ ከለላ በኢትዮጵያ ውስጥ በግጭት ምክንያት ወደ ሀገራቸው ለመመለስ የሚያስችል አስተማማኝ ሁኔታ እንደሌለ ታምኖበት የተሰጠ ሲሆን በሚያዝያ 2024 ደግሞ እንደገና ተራዝሞ እንደነበር ይታወሳል። አሜሪካ ጊዜያዊ ከለላውን ከማንሳቷ በፊት ከሚመለከታቸው የመንግስት ተቋማት ጋር ሰፊ ንግግር በማድረግ የኢትዮጵያን አሁናዊ ሁኔታ በዝርዝር መገምገሟና ያስታወቀችውም፣ በግምገማው ወቅት ተዳሰሱት ዋና ዋና ነጥቦችም በኢትዮጵያ ውስጥ እየተካሄደ ያለ ግጭት መኖሩ ግጭቱ በመኖሩ ምክንያት ግለሰቦች ወደ ሀገራቸው ቢመለሱ ሊያጋጥማቸው የሚችል የደህንነት ስጋት መኖሩ፣ የኢትዮጵያ ዜጎች ወደ ሀገራቸው እንዳይመለሱ የሚያደርግ ጊዜያዊና ከአቅም በላይ የሆነ ችግር መኖሩ፣ የኢትዮጵያ ዜጎች በጊዜያዊነት በአሜሪካ መቆየታቸው የአሜሪካን ብሔራዊ ጥቅም የሚጻረር መሆኑ የሚሉት ይገኙበታል ተብሏል። ከግምገማው በኋላም የአሜሪካ መንግስት በወጣው መግለጫም በኢትዮጵያ ያለው አጠቃላይ ወቅታዊ ሁኔታ የተመላሽ ዜጎችን ደህንነት ስጋት ውስጥ የሚከት አጣዳፊ ግጭት አለ የሚለውን የቲፒኤስ መመዘኛ እንደማያሟ አላ በማመን ውሳኔውን ማስተላለፉ ተገልጿል። ከ2022 እስከ 2025 ድረስ 2147 የኢትዮጵያ ዜጎች ወደ ሀገራቸው ለመመለስ የጉዞ ሰነድ መጠየቃቸውን በጥሩ ጎን መመልከቷንም አሜሪካ አክላ ገልጻለች። በአሜሪካ የተሰጠው የጊዜያዊ የሕግ ከለላ መቋረጥ በሚቀጥሉት ወራት ውስጥ በኢትዮጵያውያን ዜጎች ላይ ምን አይነት ተጽዕኖ እንደሚኖረው በቅርበት እየተጠበቀ ነውም ተብሏል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለሁለት ቀናት ጉብኝት አዲስ አበባ ገቡም በህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ላይም ንግግር ያደርጋሉ ተብሏል። ጠቅላይ ሚኒስትር አብይ አህመድ አቀባበል እንዳደረጉላቸው የተገለጸው ናሬንድራ ሞዲ በጠቅላይ ሚኒስትር አብይ አህመድ ግብዣ መሰረት ወደ አዲስ አበባ መምጣታቸው ተገልጿል። የህንድ የውጭ ጉዳይ ሚኒስቴር ከ2004 ዓ ም ወዲህ የህንድ መሪ ኢትዮጵያን ሲጎበኝ የመጀመሪያው ነው ሲልም ገልጿል። ናሬንድራ ሞዲ ጆርዳንና ኦማንንም እንደሚጎበኙ ተገልጿል። ህንድና ኢትዮጵያ የረጅም ዓመታት ግንኙነት ያላቸው ሲሆን ግንኙነታቸው ዘመናዊ ቅርጽ የያዘው ህንድ ከቅኝ ግዛት ነጻ ከወጣችበት ጊዜ መሆኑ ተገልጿል ይህም ከሰባ አምስት ዓመታት በላይ እንዳስመዘገበ ታሪክ ያስረዳል ሁለቱ ሀገራት በተለያዩ መስኮች በትብብር ለመስራት ከዚህ በፊት ስምምነት ኖሯቸው በንግድ በሳይንስና ቴክኖሎጂ አነስተኛ ግድብና መስኖ ዘርፎች በትብብር እየሰሩ መሆኑ ይታወቃል ባለፈው አንድ ዓመት ውስጥ ደግሞ ኢትዮጵያና ህንድ 550 ሚሊዮን ዶላር የንግድ ልውውጥ ማድረጋቸውን የህንድ ውጭ ጉዳይ ሚኒስቴር መረጃ ያሳያል። በአሁኑ ወቅትም ከ675 በላይ የህንድ ኩባንያዎች 6.5 ቢሊዮን ዶላር ኢንቨስት አድርገው በኢትዮጵያ እየሰሩ መሆኑን መረጃ ያመለክታል። ኩባንያዎቹም ለ17 ሺ ኢትዮጵያውያን የስራ እድል መፍጠራቸውም ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለሚታዘቡ አርባ አምስት የሀገር ውስጥ ታዛቢዎች የዕውቅና ምስክር ወረቀት ሰጠ። ለታዛቢዎቹ ዕውቅና የተሰጠው ቦርዱ በተሰጠው ስልጣን መሰረት ሰባተኛውን ጠቅላላ ምርጫ ለሚታዘቡና መስፈርቱን ላሟሉ አርባ አምስት የሀገር ውስጥ ታዛቢዎች ነው ተብሏል። ቦርዱ ቀደም ሲል ሰባተኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎችን የምዝገባ ሂደት ቀልጣፋ፣ መረጃ አደረጃጀቱን ዘመናዊ እንዲያደርግ ታስቦ የተዘጋጀው የበይነመረብ ምዝገባና መረጃ አደረጃጀትን አስመልክቶ የግንዛቤ ማስጨበጫ መስጠቱ ይታወሳል። በመሆኑም ቦርዱ ለ45 የሀገር ውስጥ ታዛቢዎች ሰሞኑን እውቅና ሰጥቷል። በተያያዘ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ በሚያካሂድባቸው ቦታዎች ሁሉ እሳተፋለሁ አለ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ኢዜማ ሰባተኛውን ሀገራዊ ምርጫ አስመልክቶ በሰጠው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን በሚያካሄድባቸው አካባቢዎች ሁሉ የህዝብ ይሁንታን ለማግኘት እሳተፋለሁ ብሏል። የፓርቲው ስራ አስፈጻሚ ኮሚቴ አባል እየውን መሳፍንት እንዳሉት በዚህ ወቅት ምርጫ የፖሊሲ አማራጮችን ማቅረቢያ፣ የተረጋጋ መንግስት መመስረቻ እና የዴሞክራሲ ባህል መገንቢያ መሳሪያ ነው ብለው ምርጫውን ለዚህ ዓላማ ብቻ ለመጠቀም እንሳተፋለን ብለዋል። ፓርቲው ላለፉት አራት ዓመታት በምርጫ ንቁ ተሳትፎ በማድረግ የህዝብን ድምጽ ለማግኘት ዝግጅት ስራዎችን ሲያከናውን ቆይቷል። በቀጣይ ሰባት ወራትም ውጤቱ የሚታይበት ነው ሲሉም ተናግረዋል። የፓርቲው ሊቀመንበር ዶክተር ሙሉ ዓለም ተገኘ ወርቅ በበኩላቸው ፓርቲው ምርጫ ቦርድ ምርጫ በሚያካሂድባቸው ቦታዎች ሁሉ እንሳተፋለን ብለዋል። ኢትዮጵያ የስፖርት ውድድር ውርርድ ድርጅቶችን ፈቃድ ሰረዘች። በኢትዮጵያ ሎተሪ አገልግሎት ፈቃድ ተሰጥቷቸው ሲሰሩ የቆዩ ሁሉም የስፖርት ውድድር ውርርድ ድርጅቶች የስራ ፈቃዳቸው መሰረዙ ተገልጿል። የፈቃድ ስረዛው በውርርድ እና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ ተመስርቶ የሕዝብን ጥቅም ለማስከበር የተወሰደ እርምጃ ነው ተብሏል። ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ ይሆናል ብሏል። የኢትዮጵያ ብሔራዊ ሎተሪ አገልግሎት ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፍ ውስጥ የተንሰራፋውን ህገወጥ አሰራር፣ የፈቃድ ውል ጥሰት እና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመልክቷል ተብሏል። ለስፖርት ውርርድ ድርጅቶችና ሲስተም ኦፕሬተሮች አቅራቢዎችም ከታህሳስ 6 ቀን 2018 ዓ ም ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውም የውርርድ ስራ ወዲያውኑ ማቋረጥ ይጠበቅባቸዋል ሲል አገልግሎቱ አሳስቧል። ሁሉም የገንዘብ ማስገቢያ መንገዶች ወይም ዲፖዚት ጌትዌይ ስም አገልግሎት መስጠት ማቆም አለባቸው ብሏል። ከመጪው ጥር ወር ጀምሮ በኢትዮጵያ የፕላስቲክ ከረጢት መጠቀም፣ ማምረት ወይም ማስገባት በገንዘብ ቅጣትና በስርዓት የሚያስቀጣ አዋጅ በይፋ ተፈጻሚነቱ ይጀምራል ተባለም። የአካባቢ ጥበቃ ባለስልጣን የሽግግር ጊዜው መጠናቀቁን ተከትሎ እርምጃ መውሰድ እጀምራለሁ ብሏል። የፕላስቲክ ከረጢት አምራቾች ለስድስት ወራት የተሰጠውን የመሸጋገሪያ ጊዜ በቂ አለመሆኑን ቢገልጹም የአካባቢ ጥበቃ ባለስልጣን የሽግግሩ ጊዜ ጥር 23 እንደሚያበቃ በመጥቀስ ወደ ተግባራዊ እርምጃ እገባለሁ ብሏል። ፌስታልን መጠቀም እና ይዞ መገኘት ከ5 ሺህ እስከ 10 ሺህ ብር ማምረት ደግሞ ከ50 ሺህ እስከ 100 ሺህ ብር እና እስከ 5 ዓመት የሚደርስ ጽኑ እስራትን ይደነግጋል። የወንጀል ድርጊቶችን የፈጸሙ ሕጋዊ ሰውነት ያለው ድርጅት ከሆነ የተጣለ የገንዘብ ቅጣት ሶስት ጥፍ እንደሚሆንም በግልጽ አስቀምጧል ተብሏል። አዋጁ በሕዝብ ተወካዮች ምክር ቤት ጸድቆ ስራ ላይ መዋሉን አስመልክቶ ማንኛውም ግለሰብና ድርጅት ይህንን አዲስ ደንብ ተከትሎ ራሱን እንዲያስተካክልም የአካባቢ ጥበቃ ባለስልጣን አሳስቧል። Global. Report.